SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር ጌታቸው ኃይሌ የኢትዮጵያን ጉዳይ በቅርበት ከሚከታተሉትም አዘውትረውም ተሳትፎ ከሚያደርጉት ኢትዮጵያውያን ምሁራን አንዱ እና ታዋቂ ግለሰብ ነውት። ባለፉት አስራ ሁለት ወራት ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ከየት ተነስቶ የት ደርሷል ማለት ይቻላል? በእርሱ አተያይ ስለ ጥያቄው። ስለ ጋበዝከኝ አመሰግናለሁ አቶ ካሳሁን። እንደ አጋጣሚ ደግሞ ይሄ ጥያቄ የተነሳው ልክ አዲስ አበባ ላይ አንድ አመት ያሳለ ባለፈበትን ጊዜ የተደረገውን ለውጥ በመገምገም ላይ ባለበት ሰዓት ነው የተገናኘ ነው። በዚያ ላይ ዋና ዋናዎቹን ነገሮች ተነስተዋል። መልሶ ባለፈው አመት ውስጥ የሆኑትን እንደገና መናገሩ በዝርዝር አዳማጭን ያሰለች ይሆናል ወይንም ደግሞ የታወቀው መመለስ ይሆናል። ግን በአንድ ሁለት ነገር ላይ እናገር ተገቢ ሊሆን ይመስለኛል። አንደኛ እስከዛሬ ድረስ ትግራይ እና የቀሩት ኢህአዴግን አቋቁመው ህገ መንግስት ጽፈው ነበረ። አንን ህገ መንግስት ስናነበው ለብቻው አገር የሚያፈርስ ህገ መንግስት ሆኖ ነው የሚታየው። ያም ሆኖ በዚያ ውስጥ ብዙ ጥሩ ጥሩ ህጎች አሉ። እነዚያም አልተከበሩም ነበረ እና አሁን ባለፈው አመት ውስጥ ዶክተር አብይ ተነስቶ የነዚህ መከበር አለባቸው ህገ መንግስቱ መከበር አለበት ብሎ ለመጀመሪያ ጊዜ ህግ ይከበር ብሎ ህግ እንዲከበር አድርጓል። ማለቴ አንድ በአንድ ተፈጽሟል ባይባልም ብዙ ብዙ ህግ የተጣሰ ይሰራ የነበረውን ወንጀሉ ሁሉ አቁሞታል። ይሄ ዋናው ነው እና ወደ ዝርዝሩ ስንገባ እስረኞች መፈታት፣ የጋዜጣ ነፃ መሆን፣ የስመሰብሰብ እንደ ልብ የተፈቀደ መሆን ይሄ ሁሉ እዚያ ውስጥ ይጠቃለላል። አንደኛው ይሄ ነው። ሁለተኛው ይሄ የአፍሪካ ቀንድ የሚባለው አለም አለምን የሰላም የእርጋታ የተጠማ አገር አድርጎት ነበር። አለምን አድርጎ ነበረ። እና ያንን በአንድ ጊዜ ነው የቀየረው። ዶክተር አብይ ማለቴ ወደ ኤርትራ ሄደ፣ ወደ ሶማሊያ ሄደ፣ ወደ ሱዳን ሄደ እና በዚያ አካባቢ ያለውን ሁሉ አቀራረበው እና አለም ወዲያው አደነቀለት። በጣም የሚያስደንቅ ስራ ነው የሰራው። ይሄ ትልቅ ነገር ነው። እነኚህ ዋነኛ ብለው ካስቀመጧቸው አንኳር ማለፊያ ጅምሮች ባሻገርስ በአስራ ሁለት ወራት ውስጥ ለውጡን ሂደት ምን ፈተናዎች ገጥመውታል? ገጠሙት ፈተናዎች ሕገ መንግስቱ ኢትዮጵያን ከሁለት ከፍሏታል። ክልል ማለት አይደለም። ክልሉን ሳይሆን ያስተያየት አንደኛው ክፍል በጎሳ የተደራጁ ወገኖች ናቸው። የጎሳውን ነገር አጥብቀው የጎሳውን ፖለቲካ አጥብቀው የያዙ ናቸው። በአንደኛው በኩል ደግሞ የለም፣ እኛ ኢትዮጵያውያንን የሚሉ በጎሳ የሚባል አይደለም ከጥንት ጀምሮ የተለያየ ጎሳ ብንሆንም አንድ ሕዝብ ሆነን ነው የምንሄደው ብለው በአንድ በኩል ቆመዋል እና ዶክተር አብይ አሁን የሚሄደው በሁለት ሀዲድ ነው። አንደኛው ሀዲድ የጎሳዎቹ ወገኖች ናቸው። ሌላ ኦህዴድ ደግሞ የአንድ ኢትዮጵያንን የሚለው ነው። እና በሚያነጋግረን ጊዜም ተራ በተራ ነው የሚያነጋግረን። የኢትዮጵያ ህዝቦች ሆይ ይለናል፣ በአንድ በኩል ለእነዚያ መልስ ለመስጠት ነው። በእኛ ደግሞ የኢትዮጵያ ህዝብ ብሎ ደግሞ ኢትዮጵያ አንድናት ለምንለው አንድ ሌላ መልስ ያነጋግረናል። እና በሁለቱ መሀል በሚሄድበት ጊዜ ሁለቱንም ደግሞ ማስደሰት አይቻልም። ስለዚህ ያ ትልቅ ችግር አለ። ያ እንግዲህ አንዳች ነገር በተነሳ ቁጥር እኛ አንድ ትሆናለች የምንለውን ያስደነግጠናል የኢትዮጵያ ህዝቦች በሚለን ጊዜ አንዳች ነገር ባየን ቁጥር ተራመደ ወደፊት እያልን ስንል ትንሽ ስናይ እንደነግጣለን ልክ እባብ ያየ ልጥቢ አይበራየ እንደሚባለው እንደነግጣለን። ስንናገርም ደግሞ ልክ ሆድ ለባሰው ማጭድ አታውሰው ነው የሚባለው እና ወዲያው ደግሞ እንዴት ይሆናል ብለን ሆድ ይብሰናል። ነገር ግን ዶክተር አብይ እኔ እንደምገምተው በምንም አይነት የኢትዮጵያን አንድነት የሚፈልግ እንደሆነ እኔ በሙሉ ልቤ አምናለው የጻፈውን ጽሁፍ አይቻለሁ። የሚናገረውን እከታተላለሁ። ግን የመጣውና ኃላፊነቱ የመጣው ከዚያ በጎሳ ከሚያምኑት በኩል ነው። ስለዚህ ያንን ደግሞ በቀጥታ ሊለቅ አይችልም። ወደፊት ለመራመድ ከፈለገ እንግዲህ ያንን ትቶ አንዱን የሚያምንበትን ይዞ መሄድ አለበት። ችግሩ ግን የሚገባኝ ነው። ወለጋ ድረስ እንኳን መሄዳ አስግቶኛል ብሎ ሲናገር ተሰምቷል። እና ያን ያህል ችግር ስላለ በዚያ በኩል ያለውንና በአንድነት ኢትዮጵያ አንድ ትሁን የምትል የሚባለውን ሁለቱን አብሮ ማካሄድ አስቸግሮታል። ወደዚህ ወደ አንዱ በኩል እንዳይመጣ እንደዚያ ያደገበት እና የኖረበት ነው። ጨርሶ ሊቶውም አይችልም። እና እንዴት አድርጎ ወደፊት እንደሚሄድ ነው የተቸገረው። እንደሚመስለኝ ችግሩ መነሻ ይሄ ስለዚህ ከዚህ ችግር ወጥተው ዶክተር አብይም ሆነ እርሶ አያሌ ኢትዮጵያውያን ያልሟትን አንድ ጠንካራና ታላቅ ኢትዮጵያ ለመገንባት ና ለውጥም ከታሰበበት ዳር ደርሶ ለስኬት እንዲበቃ ለማድረግ በተለይም የታዋቂ ግለሰቦችና ምሁራን እንደዚሁም ከህዝብና ከተፏካሪ ድርጅቶች ምን መደረግ አለበት ይላሉ? ምክንያቱም አንድ ግለሰብ መንበረ ስልጣን ላይ ቢቀመጥም ወይም አንድ የፖለቲካ ፓርቲ መንግስት አቁሞ አገር ቢመራም ለብቻው ሆኖ ለውጥን ከዳር ማድረስ አይቻለውም እና ከህዝብ ከመና ከተለይም ከታዋቂ ግለሰቦችና ምሁራን ምን ይጠበቃል? ምን መደረግ አለበት ይላሉ። እንግዲህ ይህ ጊዜ ምን ያህል ሰው ምክር ይቀበላል በሚለው አንድ ነገር ነው። በምሁራን በኩል ወይንም ደግሞ የኢትዮጵያን ታሪክ በሚያውቁ ፖለቲካን ስራዬ ነው በሚለው በሚከታተሉ ያሉት በሚናገሩበት ጊዜ ያዳምጣሉ የዛ ማስረጃ ወይንም ዋስትና የለም። አዳምጣለህ ይላል። ነገር ግን በዚያ በኩል ያሉት ይጎትቱታል። ስለዚህ ምሁራንም ሆኖ የኢትዮጵያን ታሪክ አይተው ወደፊት ለመግፋት እንዲችል ለማድረግ ሀሳቦች ይቀርባሉ። ግን ሀሳብ ከማቅረብ በስተቀር እኮ ኃይል የላቸውም። በሌላው በኩል እርግጥ እነዚህን አንድነትን የሚደግፉ ፓርቲዎችን ፈልጎ መምህራኑ ከነሱ ጋር መስራትና ህዝቡን ግፊት ማምጣት ነው። ምርጫ ይደረጋል የተባለው ምርጫ ሲመጣ ማየት አለብን እና እዚያ ላይ ኢትዮጵያን አንድነት የሚደግፉት ወገኖች እንዲያሸንፉ፣ እሱም የሚፈልገው ይሄ ስለሆነ ምርጫውን ግልጽ ማድረግ ያስፈልገዋል። የመምህራኑም ፖለቲካ ተንታኞችም ለመርዳት የሚችሉት እዚያ ላይ ነው ያምንበታል የኢትዮጵያን አንድነት ያምንበታል። ይህን የጎሳ ፖለቲካ አያምንበትም፣ ግን የመጣው ከዚያ በኩል ስለሆነ እንዴት አድርጎ እንደሚላቀቅ ነው አሁን እሱ የተቸገረው። እና እዚያ ላይ ምርጫውን ነጻ ካደረገ እነዚህ በኢትዮጵያ አንድነት የሚያምኑ በሞላ ያሸንፋሉ ብለን እናምናለን። እሱም በዕልልታ ይቀበላል ብለን ነው የምናምነው። እና ዋናው ነገር የሚመጣውን ምርጫ ክፍት ማድረግና ንጹህ ማድረግ ነው። ምርጫ ውድድር በተደረገበት ቦታ ሁሉ ሌሎች እነዚህ የጎሳ ወገኖች እንዳይገፈትሯቸው እና እንገዱን እንዳያደናቅፉባቸው የሀገሩ መንግስት መጠንቀቅ አለበት። ግን አሁን ለምሳሌ ኦሮሞዎች ባሉበት አካባቢ ብዙ ጊዜ ከአጠገባችን ውጡ የሚሉ በዚያ በኩል ነው ብዙ ጊዜ የሚሰማው እንጂ ከአማራው በኩል ወይንም ከትግራይ በኩል ብዙ አይሰማም። እና እዚያ ላይ አንዳንድ ሰዎች ከሄ ወደው እዚያ ውድድር እናደርጋለን በሚሉበት ጊዜ መንገዱ ክፍት መሆን አለበት። ከዚያ እንደሚያባርሯቸው ምን ዋስትና አለን? ይሄ መረጋጋትና መንገዱ ለሁሉም ክፍት መሆን አለበት። እዚያ ላይ ነው እንግዲህ መምህራኑ ሆኑ የአማካሪዎች ሊረዱ የሚችሉትና ተወዳዳሪዎቹን ለማበረታታት የሚቻለው በዚያ ላይ ይመስለኛል። የኢህአዴግ ከግንባርነት ወደ ሀገር አቀፍ ፓርቲነት ከተለወጠ በኋላ የግድ ኢትዮጵያ ውስጥ በጎሳ ተደራጅቶ ወደ ፖለቲካ ስልጣን መፎካከር እንዲቀር በህግ መታገድ አለበት የሚል የግፊትም ሆነ የአማራጭ ሀሳቦች ለመንግስት እየቀረቡ ነው። ይሄስ እውን ቢሆን ከዛ በኋላም አገሪቱ እንደዚሁ በጎሳ ስም በሚጠሩ የኦሮሚያ፣ የአማራ፣ የሶማሌ ክልል ከሚባል ይልቅ በቀድሞ አጠራር በከተሞቹ ወይም በክፍላት ሀገራቶቹ ስያሜ ብቻ ተጠርቶም መሄድ ይገባል የሚል ሁለት ሀሳቦች በዋነኛነት ድህነት እየተገፉ ነው። በለብሔራዊ አንድነትን ለማምጣት ይሄ አማራጭ መንገድ ነው የሚሉ ወገኖች አሉ። በዚህ ላይ የእርሶ አተያይ ምንድን ነው? ሁለት ነገሮች ናቸው እዚህ ላይ አብረው የተነሱት አንዱ ሀገሪቷን እንዴት አድርገን እንከፋፍላት በአስተዳደር በኩል የሚል ነው። ሁለተኛው ደግሞ ፓርቲዎች ምን ይዘው ይነሱ ነው። ፓርቲዎች የፈለጉትን ይዘው ሊነሱ ይችላሉ። የኦሮሞ ፓርቲ ተብሎ ሊነሳ ይችላል፣ የአማራ ፓርቲ ተብሎ ሊነሳ ይችላል። ግን እነዚህ የት ድረስ ነው የሚሄዱ የአማራ ፓርቲ፣ የኦሮሞ ፓርቲ፣ የክርስቲያን ፓርቲ፣ የእስላም ፓርቲ ተብሎ ቢነሱ የት ድረስ ነው የሚሄዱት? ስለዚህ አውቀው የሚወድቁ ናቸው። እነሱን ከመከልከል ይከለከሉ፣ ምናልባት ይሻል ይሆናል። ግን ከመከልከል ዴሞክራሲ ነው ከተባለ የፈለጉት ይዘጋጁ እና ይቀጥሉ እነሱ ነገር ግን በኢትዮጵያ እናምናለን የሚለው ሕዝብ በጣም ትልቅ ስለሆነ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ የሚሄድ ፓርቲ ነው የሚሆነው። እነዚህ ግን በክልል በጎሳ እንደራጃለን የሚሉት የራሳቸውን አካባቢ ብቻ ነው የሚያሸንፉት እንጂ ሌላውን አይሸንፉም። እንደገና ደግሞ እነሱ ተጠራፍተን አንድ ፓርቲ እንሆናለን ቢሉ አቅማቸው ያነሰ ነው የሚሆነው። ይሄ አሁን የተጠላውን ውጤት ነው የሚሆነው። የኢትዮጵያን አንድነት የሚያምነው ወገን በጣም ከፍ ያለ ነው ቁጥሩ ባይነገረንም፣ ህዝቡ ሲወጣ እናየዋለን። በየቦታው ያለውን ጩኸት እንሰማዋለን። አሁን በፓርቲ ውስጥ እንኳን የኢህአዴግ ፓርላማ እንኳን ውስጥ ሆኖ ስለ ኢትዮጵያ አንድነት በሚናገርበት ጊዜ የቱን ያህል ነው ፓርላማው የሚያስተጋባው። ስለዚህ ተጨንቆ ስላለነው እንጂ በሞላ እኛ ኢትዮጵያውያን አንድ ነን የሚለው ያመዝናል። በፖለቲካ ነው አንድ ነን የምንለው። በጾታ እንለያለን፣ በቁመት እንለያለን፣ በአካባቢ እንለያለን፣ በቋንቋ እንለያለን። በኢትዮጵያዊነት ግና በኢትዮጵያ ታሪክ አንድነታችንን ብዙዎቻችን ስለምናምን በዚያ የሚሄደው ፓርቲ ያሸንፋል። በጎሳና በሃይማኖት የሚደራጁ ግን ያሸንፉ አይመስለኝም። ስለዚህ እነሱን ከመከልከል እንደዚህ ያለ ሕግ ከማውጣት በአስተሳሰብ እንዲሸነፉ ማድረጉ የተሻለ ይመስለኛል። ለውጡ በእርሶ ላይ ያሳደረው ተስፋ ምንድን ነው? ለኢትዮጵያና ለኢትዮጵያውያንስ ምን አይነት ተስፋዎችን ሰንቋል ይላሉ። ተስፋዬማ የምንኮራባት ኢትዮጵያ እንድትሆን፣ ህዝቧ የበለጸገ እንዲሆን፣ በነጻ የሚኖር በሩን ክፍት አድርጎ የሚያድር ህዝብ እንዲፈጠር፣ ያለአንዳች ስጋት ማለት ነው፣ ስጋት የሌለበት ህዝብ እንዲሆን፣ የማይደነግጥ የማይባንን ህዝብ እንዲሆን፣ በሰላም ተጎረቤቱ ጋራ እንደ ድሮ የሚተሳሰብ እንዲሆን፣ በቋንቋም የሚግባባ እንዲሆን፣ ያንን አይነት ኢትዮጵያ ነው የምንፈለገው ዋናው በሰላም እንዲበለጽግ ነው የምንፈልገው። ሰላም የልብ ህሊና እንዲኖረው። አሁን አንዳንድ ህጻናት እንዲያው በፎቶግራፍ እንኳን ስናየት ውሃ ተሸክመው ሲሄዱ በጀርባቸው ከሩቅ ሀገር ተሸክመው ህጻናቱ ሲመጡ እንዴት ያሳዝናሉ። እድሜያቸው በጣም የገፋ አሮጊት ያንን እንጨት ተሸክመው በጀርባቸው ከአንድ ቦታ ወደ አንድ ቦታ ሊሸጡ ሲሄዱ ሲታይ፣ ምን ያህል ገንዘብ ነው የሚያገኙበት? እንደዚያ ጥረው ሄደው ለራሳቸው ሳይበቃቸው ነው የሚያድሩት እና መውጣት እንፈልጋለን። አቅሙም አለን፣ ችሎታውም አለን። በምን ምክንያት ነው የምንራበው? ውሃ ዚህ እየፈሰሰ እንዴት ውሃ ይጠማናል? እሸት እዚህ እያለህን እዚህ ማምረት እየተቻለን እንዴት እንራባለን? እዚህ ጥጡ እያለን እንዴት ራቁታችን እንሄዳለን? ይህ ሁሉ መለወጥ አለበት እና ያ ተለውጦ እንድንኮራ ህዝቡ ወደ ኢትዮጵያ ለመምጣት እንዲጓጓ እንጂ ከኢትዮጵያ ለመሸሽ የሚጓጓ ህዝብ እንዳይፈጠር ያንን ነው የምመኘው። ፕሮፌሰር ጌታቸው ኃይሌ ስለ ቃለ ምልልሱ እናመሰግናለን። አቶ ካሳሁን እግዜር ውስጥ ልኝ፣ አመሰግናለሁ። አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። ዶክተር አወል ቃሲም በኪል ዩኒቨርሲቲ የሕግ መምህርና የፖለቲካ ተንታኝ። እንደሚታወቀው ኢትዮጵያ ውስጥ የለውጥ ሂደት እየተካሄደ ነው። ባለፉት አስራ ሁለት ወራቶች ውስጥ ለውጡ ጅማሮ ከየት ተነስቶ የት ደርሷል ማለት ይቻላል? በጥቅሉ ትጋሉ ካሳሁን ባለፉት አስራ ሁለት ወራት ኦልሞስት አሁን ኢትዮጵያ ውስጥ ሲደረጉ የነበሩት ለውጦች ብዙ ተስፋ የሚሰጡ በተቋም ደረጃ የዲሞክራሲ ባህል የፖለቲካው ምህዳር እንዲሰፋ በመንግስት በኩል የተደረጉ የተለያዩ እንቅስቃሴዎች አሉ። የተወሰዱ እርምጃዎች አሉ። እነዛ በተቋም ደረጃ የተወሰዱት እርምጃዎች እጅግ ያሳዩት ጥሩ ውጤት አለ። በተቋም ደረጃ ብዬ ስል እንግዲህ ከዚህ በፊት እጅግ በጣም አፋኝ የነበረው የፖለቲካ ላንድ ስኬፕ እንዲሰፋ ተደርጎ በአመለካከታቸው የታሰሩ ግለሰቦች ተለቀው፣ ስደተኛ ተብለው የተወነጀሉ የፖለቲካ ድርጅቶች ነጻ ሆነው እንዲሰሩ ተፈቅዶ፣ አንዳንድ በጣም ጨቋኝ የነበሩ የህግ መዋቅሮች እንደገና የተከለሱበት ሁኔታ አለ። አንዳንዶቹም በመከለስ ላይ ይገኛሉ። በአጠቃላይ እንግዲህ በመንግስት ደረጃ አይ ቲንክ የተወሰዱት እርምጃዎች ለዲሞክራሲ ስርአት መበልጸግ የፖለቲካ ምህዳሩን ከማስፋት አንጻር በጣም ተስፋ የሚሰጡ ነበሩ። ግን በዛው መጠን ደግሞ ኢትዮጵያ ከዲሞክራሲ ጋር በተያያዘ ጀማሪ ሀገር እንደመሆኑ ባህላችን ደግሞ ዲሞክራሲያዊ ያልሆነ ብቻ ሳይሆን አንዳንዴ በጣም ጸረ ዲሞክራሲያዊ የሆነ ባህል ከመሆኑ አንጻር ይሄ የተገኘው የፖለቲካ ድርዳሪ የመስፋት ትድል በዛው ልክ ያመጣው ችግር ደግሞ ዲሞክራሲ እንደ መብት ብቻ ሳይሆን እንደ ኃላፊነትን ተገንዝቦ ያለመጠቀም እና ከመብት መምጣት ጋር ከነጻነት በተወሰነ ደረጃ ከመገኘት ጋር እየተከሰቱ ያሉ ችግሮች አሉ። እነዚ ችግሮች ደግሞ የፈጠሩት አንክ ስጋት ያለ ይመስለኛል። እንግዲህ በተቋም ደረጃ የተወሰዱት እርምጃዎች ከተቃዋሚ ኢንስቲቱሽናል ቼንጅ ወደ ስትራክቸራል ቼንጅ መሄድ እስካልቻሉ ድረስ ለውጥ መሬት ወርዶ ህብረተሰቡ ህብረተሰብ ግለሰቦችም እንደ ግለሰብ ከዛ መብት ተጠቃሚ ሆነው መብቱን ተጨባጭ በሆነ ሁኔታ ለውጡን ተጠቅ በሆነ ሁኔታ ሊያዩ የሚችሉበት እና እንዲ የሚያደርጉበት ሁኔታ አንዳንድ ጊዜ አስቸጋሪ ይሆናል ከጅምር አንጻር አይንክ በጣም ተስፋ የሚሰጡ የተሰሩ ስራዎች አሉ በቂ አይደለም እነዚህ በተቋም ደረጃ የምናያቸው በጣም ተጠናክረው በሂደት ስትራክቸሩን መለወጥ መቻል አለባቸው። እንግዲህ ለረጅም ጊዜ እየተከማቹ የነበሩ የመጡ በደሎች አሉ። ህዝቡ የተለያየ የታሪክ አጋጣሚ አንዱ አንዱ ላይ ቁሹ አለ፣ ጥላቻ አለ፣ በጣም ትልቅ አለ። እነዚህ ለመፍታት ረጅም ጊዜ የሚወስዱ ናቸው። አሁን የምናየው በኢንስቲቱሽን ደረጃ እየተደረጉ ያሉት ለውጦች ሆፕፉሊ በሂደት እንደዛ ስትራክቸራል የሆኑ ነገሮች ይፈታሉ የሚል ተስፋ ነው ያለኝ። አሁን እንዳነሱት በተለየ አስራ ሁለት ወራት ውስጥ በርካታ ነገሮች ተከናውነዋል። ስደት ላይ የነበሩ ሰዎች ወደ ሀገር መግባት፣ ፖለቲካ መዳሩ በስፋት የመሳሰሉ ነገሮች በአንኳርነት የሚጠቀሱ ናቸው። መልካም ጎኖቹ እንደተነሱ ሆነው ሀገር ውስጥ ሁከቶች አሉ፣ መፈናቀሎች አሉ፣ ከፍተኛ የሆነ የፖለቲካዊ ውጥረትም እንዲሁ ይታያል። እነዚህ ዋነኛ የሚባሉ ለዚህ በተለይ የተካሄደ ላለው ለውጥ አደናቃፊ ሊሆኑ ይችላሉ አስቸኳይ እልባት ሰጣቸው ይገባል ተብለው የሚነሱ በፈተናነት ወይም በተግዳሮት መልክ ዋነኛ የሚባሉ ችግሮች በአሁኑ ወቅት ለውጡን ገጥመው ያሉት ምንድን ናቸው? ከዚህ የዲሞክራሲ ምህዳሩ ከመስፋቱ ጋር ተያይዞ ከዚህ በፊት የነበረው የአፈና ስርዓት የፈጠረው ቁጭት የፈጠረው ዲሞክራሲያዊ የሆነ ባህል ንዴቱ አሁን ዕድሉ ሲፈጠርና ሰው መናገር ሲጀምር በተለያየ አይነት መልኩ እየገነፈለ አንዳንዴ ዲሞክራቲክ በሆነ፣ አንዳንድ ጊዜ ደግሞ ዲሞክራሲያዊ ባልሆነ መልኩ የሀገሪቱን የመሻገርና ያለማሻገር እድልንም ጥያቄው ውስጥ በሚያስገባ መልኩ እየተንጸባረቁ ያሉበትን ሁኔታ እናያለን። ቀደም እንዳልኩት በጣም የተከማቸ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ችግር አለ። እነዚህ ችግሮች በየአካባቢው ይለያያሉ። በየአካባቢው ያለው ሕዝብ ሌላ አካባቢ ያለው ሕዝብ ላይ ቁርሾ አለው፣ ቂም አለው፣ ንዴት አለው። አሁን የዲሞክራሲው ምህዳር ሲሰፋ የፖለቲካ ፍላጎቱን የሚገልጽበት አንደኛው መንገድ ይህንን ቁርሾውን ይህንን ንዴቱን መግለጽ እየሆነ የመጣበት ሁኔታ አለ። አንዳንድ አካባቢ ላይ ይሄ አሁን ለምናየው አለመረጋጋት፣ ለሰዎች መፈናቀል በከፍተኛ ደረጃ ምክንያት የሆነ ይመስለኛል። በሁለተኛ ደረጃ ይሄ ለውጥ የመጣበትን ሁኔታ ስናኝ ለውጥ የመጣው ውስጥ ያሉ በፖለቲካው ስርዓት ውስጥ የነበሩ አንዳንድ ኃይሎች ውጪ ሲደረግ የነበረውን ትግል እንደ ኃይል በመጠቀም እንደ ድጋፍ በመጠቀም ፖለቲካ ሥርዓቱ በተለይም በገዥ ፓርቲ መካከል የተፈጠሩትን ተቃርኖዎች ኮንትራዲክሽኖች እንደ እድል በመጠቀም የወጣ የመጣ ኃይል ነው፣ የመጣም ለውጥ ነው እና ይህ በዛ ትግል ውስጥ አሸንፎ የመጣው ኃይል ኦብቪየስሊ ያሸነፋቸው ኃይሎች ስላሉ እነዚህ ያሸነፋቸው ሀይሎች ደግሞ ለረጅም ጊዜ ስልጣን ላይ የነበሩ ብዙ ልምድ ያላቸው በተለያዩ ተቋማቶች ውስጥ ከፍተኛ ጫና ያላቸው ነገሮች ቤት እንደሚወጡ፣ ቤት እንደሚገቡ የሚያውቁ ሀይሎች ናቸው እና ይህ ገዥ ፓርቲ ውስጥ የተፈጠረው ኮንትራዲክሽንም የተፈጠረው ቴንሽን አሁን ሀገሪቷ ላይ ለምናየው ችግር በተወሰነ ደረጃ ኮንትሪቢዩት አድርጓል እያስባለው። ስለዚህ የባህላችን ዲሞክራሲያዊ አለመሆን በታሪክ በህዝቦቻችን መካከል የነበሩት አለመግባባቶች እና እነዛ አለመግባባቶች በተለያዩ ምሁራንም ሊሆን ይችላል፣ አክቲስቶች ሊሆን ይችላል፣ ጋዜጠኞች ሊሆን ይችላል፣ ፖለቲከኞች ሊሆን ይችላል፣ እነዛ አለመግባባቶች ሲተረጉሙ የነበረበት ሁኔታ ሪል የሆነው እያንዳንዱ ህብረተሰብ የኖረው ግፍ አሁን የዲሞክራሲያዊ ሥርዓት ሲመጣ እየተንጸባረቀ ያለበት እየተገለጸ ያለበት ሁኔታ ወደዚህ አሁን ወደምናየው የስጋት ችግር አይ ቲንክ የወሰደን ይመስለኛል እንግዲህ በአሁኑ ጊዜ በየአካባቢው ተፈናቅሎ ያለው ህዝብ ቁጥሩ ሲታይ ከዚህ በፊት አገሪቷ ይህን ያህል ሰፋ ያለ የፖለቲካ ምህዳር በነበራት ጊዜ ያልታየ ችግር ነው። ይሄ የሚሆንበት ዋናው ምክንያት በአብዛኛው ችግር ላይ ያሉ አገሮች ላይ በዚህ ስኬል ባይሆንም እነዚህ ችግሮች ይከሰታሉ። እነዚህ ችግሮች የሚከሰቱበት ምክንያት ከዚህ በፊት ሀይል ሲጠቀም የነበረ ስርዓት ይህንን ሀይል ላይ ዲፔንድ የማድረግ ሀይልን ተመርኩዞ የመግዛት ሁኔታን እየቀነሰ ሲመጣ አት ደ ሴም ታይም ደግሞ የህዝቡ የዲሞክራሲ ጥያቄ፣ የፖለቲካ ጥያቄ እያደገ ሲመጣ እነዚህ ጥያቄዎች ደግሞ አንዳንዴ ጸረ ዲሞክራሲያዊ በሆነ መልኩ ሲገለጹ የሚመጣ ሚስማች ነው። መንግስት እንደ መንግስት እነዚህም በተለያየ አይነት መልኩ የሚነሱ ጥያቄዎችን የማስተናገድና አንዳንዴ ሀይል መጠቀም ሲያስፈልግ ሀይልንም ተጠቅሞ መስመር የሚወጣ ከህግ አግባብ የሚወጣ ወደ ህግ የመመለስ አቅምማ ለመኖር ነው። ኃይል ወደ መጠቀም መንግስት ልሂድ ቢል አይችልም? አይደለም፣ ይችላል። ልሂድ ቢል ይህን መንግስት የሚያስባቸውን ነገሮች ከቦታ ለማድረስ የሚያስፈልገውን መጠበቅ የሚፈልገውን ፖለቲካ ካፒታል እንዲያጣ ያደርገዋል። የተለያዩ ግሩፖችን በተለያየ ቦታ ሊያስከፋ ይችላል። ያ ማስከፋት ደግሞ ዝም ብለን በሕግ ዓይን ማየት ብቻ ሳይሆን ፖለቲካሊ ኮንስኮንስ አለው፣ የሚያመጣው ችግር አለ። ስለዚህ በጣም የተወሳሰበ የሕግና የፖለቲካ አዲስ ደግሞ የባህል ችግሮች ታሪክ ችግሮች ለረጅም ጊዜ ያልተፈቱ ችግሮች አሁን የምናየውን አይነት በጣም የተደበላለቀ በአንድ መልኩ ትልቅ ተስፋ የሚያሳይ በሌላ መልኩ ደግሞ ስጋት የሚፈጥር አይነት ምስልን እያየን ነው። ይሄ ግን በተወሰነ ደረጃ በማንኛውም የሽግግር ሂደት ውስጥ የሚጠበቅ ነው። ይሄ ሞመንት ኦፍ ኮንፊውዥን ሽግግር ሂደቶች ውስጥ አለ። ኢቨን ዲሞክራቲክ የሆኑ ሀገሮች በጣም ትልቅ የሆነ ለውጥ ውስጥ በሚሄዱበት ጊዜ ትልቅ ኮንፊውዥን አለ። እኔ አሁን የምኖርበት ሀገር ዩናይትድ ኪንግደም እንግዲህ ዲሞክራሲ ኢምፓክት ሲያደርጉ ከምትላቸው የመጀመሪያዎች ሀገሮች ናቸው። ወደ ሰባት መቶ ዓመት ምናምን አትሊስት በተወሰነ ደረጃ ዲሞክራሲ የሚመስል አይነት ስርዓት ነበረ እዚህ ሀገር። አሁን እዚህ ሀገር ሕዝብ ከዩሮፒያን ዩኒየን ለመውጣት ከወሰነ በኋላ ያንን የመውጣት ሂደት በምን አይነት መልኩ ኢንተግብሮ የሚለው ክርክር ምን አይነት ኮንፊዥን እየፈጠረ እንደሆነ እንግዲህ አይ ቲንክ ዓለም እያየው ያለው ነገር ነው። ምንም የሚግባባ ፓርቲ የለም። ሁሉም ሰው ምን ላይ እንደማይግባባ ያውቃል። ምን ላይ እንደሚግባባ ግን አያውቅም። ምን እንደማይፈልጉ ያውቃሉ አብዛኞቹ፣ ምን እንደሚፈልጉ ግን አያውቁም አ ኢትዮጵያ ላይም አሁን ያለው ሁኔታ ከዚህ ጋር ሊያያዝ ይችላል። አንድ ነው ማለት ይሄ አይደለም። አይ ቲንክ በጣም የተለያዩ ኮንቴክስቶች ናቸው። ግን ይሄ ሞመንት ይሄ ያለንበት ጊዜ በአብዛኛው እንደዚህ አይነት ፕሮፋውንድ የሆኑ ኮንትራዲክሽኖችን ወደ ላይ የሚያወጣ ጊዜ ከመሆኑ አንፃር በተወሰነ ጊዜ ይሄንን ኤክስፔክትን መጠበቅም እናያደረን የሚል እይታ ነው ያለኝ። አሁን ሰሞኑን በአስራ ሁለተኛውን ወራት የጠቅላይ ሚኒስትሩን ወይም የአዲሱን አስተዳደር የለውጥ ሂደት አስመልክቶ የተደረጉ የአዲስ ወግ ውይይት በሚል መዝጊያ ላይ ጠቅላይ ሚኒስትር አብይ አህመድ ተገኝቶ ነበር። እዛ ውስጥም ዋና ዋና የኢትዮጵያ የፖለቲካ ስብራቶች ብለው ያሏቸውን አንስተዋል፣ ባለ ስምንት ነጥብ ጉዳዮች። ከዛ ውስጥ ቅድም እርሶ ያነሱት ጉዳይ አለ እንደዚሁ እስካሁንም ድረስ ፈታኝ የሆነ ያለ ያለፈውን የአሁኑንና የወደፊቱን ሲሆን አስማምቶ አለመጓዝ የሚል አንዱ የኢትዮጵያ ውስጥ ዋነኛ የፖለቲካ ስብራት አድርገው አቅርበዋል። ከትላንት ታሪክ ጋር እርቅ ፈጥሮ ዛሬ ላይ ቆሞ ከትላንት ታሪክ ጋር እርቅ ፈጥሮ ወደ ነገ አብሮ ለመጓዝ የጋራ ቤት ለማቆም ጠንካራ መሰረት ያለው ኢትዮጵያዊነትን ያማከለ ሀገርና ኢትዮጵያ ታሪክ የሁሉም ሕዝብ ታሪክ ሆኖ ተቀባይነት አግኝቶ ወደፊት እንዲቀጥል ምን መደረግ አለበት ይላሉ። ይህ የፖለቲካ ስብራት በምን መልኩ መልኩ እንዴትና በነማን ሊጠገን ይችላል? ይህ ቀላል ጥያቄ አይደለም። በአብዛኛው እንግዲህ በጣም ፖዚቲቭ የሆኑ ኮንስትራክቲቭ የሆኑ ጥሩ ጥሩ ነገሮችን ተናግረው፣ ይህ በዚህ አይነት መልኩ ቢሆን፣ ይህ አይነት መልኩ ቢሆን፣ ሁላችንም ብንዋደድ፣ መንግስት ዲሞክራሲን እያሰፋ ቢሄድ፣ የህግ የበላይነት ቢከበር፣ የፍትህ ስርአቱ ለድሆች ተጨቆኑት ፍትህ መስጠት ቢችል ብለን እንደዚህ በጣም ኖርማቲቭ የሆኑ ነገሮችን ልንደረደር እንችላለን። እውነታው ግን እንደዚህ እንደ ኢትዮጵያ አይነት በጣም ተቃራኒ የሆኑ የታሪክ ትርክቶች ያሉበት ሀገር ታሪክ ለፖለቲካ ፍጆታ በጣም የሚውልበት የጦር መሳሪያ ሆኖ የሚያገለግልበት ብሄርተኝነት ብቸኛ የሆነ ሕዝቡም የማነቃነቂያ እና የማደራጃ መሳሪያ በሆነበት ሀገር ዝም ብሎ እንዲሁ በቀላሉ ተቋማቶችን ዲሞክራታይዝ ብናደርግ፣ ሁላችንም በተቻለ መጠን ኮንስትራክቲቭ ብንሆን በሚል አይነት ቀለል ባለ ኖርማል ብዙ ጊዜ የምታያቸው አይነት እንትኖች አባባሎች፣ ወይም ደግሞ አስተያየቶች እነዚህን ችግሮች መፍታት ይቻላል ብዬ አላስብም። አይ ቲንክ ሁላችንም ባለንበት ቦታ በጣም ጠለቅ ባለ ሁኔታ ራሳችንን መመርመር አለብን። አቋማቻችንን መመርመር መቻል አለብን። እኔ የማራመደው አመለካከት የምቀበለው የታሪክ ትርክት ለምንድን ነው ብቸኛውና ትክክለኛው መንገድ እንደሆነ ማስበው የምለውን ነገር ራሳችን ምጠ አንድ ግለሰብ ስለ አጼ ምኒልክ ይሁን ነገረችን ታሪኮችን ቢቀበል፣ ሌላው ግለሰብ ደግሞ ሌላ አይነት ታሪክ ቢቀበል፣ ስለ አጼ ዮሐንስም ስለ አጼ ጴጥሮስም እንደዛው የተለያዩ ተረክቶችን የምንቀበል ከሆነ የተለያዩ ታሪኮች የሚቀበል ከሆነ ለምንድን ነው እነዛን ታሪኮች የምንቀበለው? የሚለውን ሲሪስ የሆነ ጥያቄ ራሳችን መጠየቅ መቻል አለብን። ሁልጊዜ ባያዝ በሆነ የራሳችን ኮርነር ውስጥ ቆመን እዛ ካምፕ ውስጥ ቆመን ድንጋይ መወርወር ቀላል ነገር ነው። አልትሜትሊ ሊንክን ረዥም መንገድ ሊያስኬደን አይችልም። እነዚህ ትላልቅ ህዝቦች፣ በተለይም በቁጥር ትላልቅ የሆኑት ህዝቦች፣ ሌሎችም ግንዛቤን አንደርስታንዲንግን መካከል ባደረገ ሁኔታ ነገሮችን ማየት የግድ ይላል። አገር ሰላም ሆነ ወደፊት እንዳትቀጥል ግርግር እንዲፈጠር ዲሞክራሲ ስርዓት የመገንባቱ ሂደት እንዲጓተት ብሎም ደግሞ እንዲሰነቅ ለማድረግ ትልቅ ህዝቡ መመቻል የለብም። ትንሽ ቁጥር ያለው ህዝብ ብዙ ችግር ሊፈጥር ይችላል። ኤርትራ እኮ ኢትዮጵያን ስንት አመት ተዋግታ አሸንፋለች። ያሸነፈችበት ሁኔታ ከሌሎች ጋር መተባበርም ቢሆን ከስንት ዓመት በኋላ ነጻነት ከወጣች በኋላ አራት ሚሊዮን የሚሆነው የኤርትራ ህዝብ ይህን የሚያክል ኢትዮጵያ ህዝብ ተዋግተዋል፣ ለማጥፋት ለማፍረስ ብዙ መሆን መቻል አይጠበቅብህም። ሁሉም ትልቅ አቅም አለውም። እና ከአንደርስታንዲንግ በሚነሳ ከኤምፐዚ በሚነሳ እነዚህን እሴቶች ማዕከል ባደረገ መልኩ የራሳችንን እምነት የራሳችንን አቋም ከታሪክም ከፖለቲካም አንጻር የምንላቸውና የምንመለከታቸውን ነገሮች የምናምንባቸውን ነገሮች እኔ እንደዚህ ማምን ከሆነ ሌላው በዚህ አይነት መልኩ ያምናል። ለምንድን ነው እንደዛ ብሎ የሚያምነው ነገር ቆም ብለን ማየት ይኖርብናል። ያንን ካደረግን እነዚህ በየጊዜው እየተነሱ እነዚህ ጥቃቅን የምትላቸው ነገሮች ሁሉንም ነገር ሰው ትርጉም የሚሰጠው ራሱ ከሚያስባቸው ከሚመለከታቸው ከራሱ ፖለቲካ አይዲዮሎጂ አንጻር ነው። ይሄ የትም አካባቢ ያለ ነው። ነገር ግን አትሊስት በተወሰነ ደረጃ ሌሎችንም አንደርስታንድ ለማድረግ እና የእነሱም ልክ እንደኛ ሁሉ አመለካከት እንደሆነ ብናስብ ራሳችንን ብቸኛው የአንድ ህዝብ ተከላካይ ጠባቂ ሌላውን ደግሞ የሌላ አይነት የዛን ህዝብ ለማጥፋት የዛን ህዝብ ጥቅም ወይም ፍላጎት ማንነት ለማጥፋት የሚንቀሳቀስ ከማሰብ በተሻለ መልኩ ሌላውንም ለመገንዘብ ሆድ ሰፊ የሆነን ለሰዎች ቤኔፊት ኦፍ ዘ ዳውት እየሰጠን ብንንቀሳቀስ ቀስ በቀስ መንግስትም፣ በበኩሉ መስራት ያለበትን ህዝቡን ሪኮንሳይል ማድረግ ስራ ቢሰራ፣ ለመንግስት ጊዜ ቢሰጠው፣ በሂደት አይ ቲንክ ጫፍ ላይ እየቆመው ወደ መካከል ሊመጣ ይችላል ብዬ አስባለሁ። እዚህ ላይ ግን ትልቁ ባለድርሻ መንግስት ነው ብዬ አስባለሁ። መንግስት የሚወስዳቸው እርምጃዎች በጣም ወሳኝ ናቸው። መንግስት ዝም ብሎ ህዝብ ውስጥ ያለው አመለካከት ምንድን ነው በሚል ይሄ ሾርት ተርሚዝም ለአጭር ጊዜ ፍጆታ ሊውል የሚችሉ ነገር ግን እንደ ሎንግ ተርም መንግስት የሚያስባቸው መሰረታዊ የሆኑ የለውጥ ፖሊሲዎች፣ የለውጥ ሂደቶች ላይ ችግር የሚያመጣ ነገር የሚሰራ ከሆነ ያ ራስን አንደርማይን ማድረግ ነው፣ ራስን ማሰናከል መንግስት አንዳንድ ጊዜ በጣም ሀፍ የሆኑ ለጊዜው በህዝቡ የማይወደዱ ግን ኢን ለሎንግ ተርም ውጤት ያላቸውን ነገሮች ስትራቴጂ እነድፎ እነዛ ነገሮች ላይ መስራት ይኖርበታል። በተለይም ህዝቦችን የማቀራረቡ ስራ ትልቅ ትኩረት ሊሰጠው ይገባል። ወጣቶች ከህይወት ትርጉም ማግኘት እንዲ እድል ሊፈጠርላቸው ይገባል። የስራ እድል የሚኖራቸው ከሆነ በስራቸው አድገው የሆነ ቦታ መድረስ እንዲችሉ የተለየ አላማ ይኖራቸዋል ማለት ነው። አላማቸው ዝም ብሎ ፖለቲካ ሊሆን አይችልም። ሁሉ ሰው ፖለቲከኛ ሊሆን አይችልም። ሁሉ ሰው መሪ ሊሆን አይችልም። እንደ አንድ ህብረተሰብ የሆነ ቦታ ለመድረስ ሐኪሞች ያስፈልጋሉ፣ ኢንጂነሮች ያስፈልጋሉ፣ አካውንታንቶች ያስፈልጋሉ፣ እርሻ የሚያርስ ሰው ያስፈልጋል፣ ቧንቧ የሚሰራ ሰው ያስፈልጋል፣ ትምህርት ቤት ሄዶ የሚያስተምር ሰው ያስፈልጋል። ሁሉም ሰው እዛ የሚሰራው ስራ ላይ የሆነ ትርጉም ማግኘት መቻል አለበት፣ ቫሊዩ ማግኘት መቻል አለበት። እንደ ሀገር ወደፊት ለመሄድ አይ ቲንክ ሲሪየስ የሆነ ራሳችንን መልሰን የማየት፣ የመገምገም የመኮንን ሰልፍ ክሪቲክ ማለት ነው። እንደዚህ አይነት ስራዎችን መስራት ይኖርብናል። ሁልጊዜ እኛ ብቻ ነን ልክ በሚል ማሸነፍ አለብን፣ የሚፈልገውን ሁሉ መጠየቅ መቻል አለብን በሚል ነገሮችን ከራሳችን አንግል ብቻ የምናይ ከሆነ ሀገር መገንባት አንችልም። ሀገር መገንባት የማንችል ከሆነ ሰላም አይኖረንም። ሰላም የማይኖረን ከሆነ በግለሰብ ደረጃም ሆነ በአንድ ስፔሲፊክ የሆነ በብሄር ደረጃ የምንጠይቃቸውን ጥያቄዎች በምፈልገው መልኩ ልናሟላ አንችልም ማለት ነው። ስለዚህ በአጠቃላይ ምን ለማለት ፈልጌ ነው? ዲሞክራሲያዊ ተቋማቶች መገንባት አለባቸው። ምርጫ ነጻ መሆን መቻል አለበት። ፍርድ ቤቶች ነጻ መሆን መቻል አለባቸው። ሁሉም የመፈለገው መልኩ መንቀሳቀስ አለበት። ከአንድ ቦታ ና ሌላ ቦታ የሚሉ አይነት ነገሮች ልንል እንችላለን። አሁን በማየው ሁኔታ ግን እነዚህ ነገሮች ሁሉ ሰከንደሪ ናቸው። ምክንያቱም ዴሞክራቲክ ነው ስርዓቱ ብለህ እያንዳንዱ ግለሰብ የፈለገውን ነገር ማድረግ ይችላል ብለህ ያ ግለሰብ ግን የፈለገውን ነገር ከማድረግ ባሻገር ከዲሞክራሲ ጋር ተያይዞ የሚመጡ ኃላፊነቶች ምን እንደሆኑ የማያ ከሆነ እኔ ክልል እንደዚህ አይነት አመልከት ያለው ፖለቲከኛ መጥቶ ቢሮ መክፈት አይችልም ወይንም ህዝብ ህዝብ ሰልፍ መጥራት አይችልም፣ የሚል ከሆነ ያ ዲሞክራሲ ወደፊት ሊያራ ሊያራምድ አይችልም። ዲሞክራሲ ሊያቀነጭዋል ሄዶ ሄዶ ኢን ሎንግ ተርም እነዛ በየአካባቢ የምናያቸው ነገሮች ኢፌክታቸው ህዝቡ ዲሞክራሲ የሚባለው ነገር ላይ ተስፋ እንዲቆርጭና አይ ከዚህማ ቤኔቮለንት የሆነ ዲክታተርሺፕ ይቻለኛል ወደሚለው ሊሄድ የሚችልበት ሁኔታ አለ። በአካባቢያችን የምናያቸው ምሳሌዎች አሉ። ኢጂፕት ጥሩ ምሳሌ ነው፣ ከዚህ ጋር በተያያዘ ማለት ነው። ስለዚያ ትንቅ ራሳችን ማየት አለብን ብዬ አስባለሁ። ኔ ከሁሉም በፊት ዶክተር አወል ቃሲም የፖለቲካ ትንታኝና በኬል ዩኒቨርስቲ የህግ መምህር፣ ስለ ቃለ ምልልሱ እናመሰግናለን። እሽ እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by